እናመሰግናለን ሲሆን ሌላም ዘገባ ላት ቀጥሎ የሚቀርበው በቤንሻንጉል ጉሙዝ ማኦ ኮሞ ወረዳ ቶንጎ ከተማ ለጠቅላይ ሚኒስትር አብይ አህመድ የድጋፍ ሰልፍ የወጡ ነዋሪዎች በክልሉ ልዩ ፖሊስ ታጣቂዎች በተተኮሰ ጥይት የሁለት ሰው ህይወት ማለፉንና አርባ ሰዎች መቁሰላቸውን ነዋሪዎችና የአጎራባች ወረዳ ፖሊስ ኃላፊዎች ገልጠዋል የክልሉ ፖሊስ ግን ሁኔታውን ያስተባብላል じゃあ私。 በቤንሻንጉል ጉምዝ ክልል ማኦ ኮሞ ወረዳ ቶንጎ ከተማ ቅዳሜ ዕለት ጠቅላይ ሚኒስትር አብይ አህመድን ደግፈው ሰልፍ የወጡ ወጣቶች መደብደባቸውን፣ ይህንን ድብደባ ተቃውሞውም በማግስቱ እሁድ ሌላ ሰልፍ የወጡ ሰዎች ደግሞ በቤንሻንጉል ክልል ልዩ ኃይል የጸጥታ አካላት በተተኮሰ ጥይት የሁለት ሰዎች ሕይወት ማለፉን፣ አርባ ሰዎች መቁሰላቸውን፣ ወደ ሁለት ሺህ የሚጠጉ ነዋሪዎች ደግሞ ወደ አጎራባች የኦሮሚያ ክልል ምዕራብ ወለጋ ቤጊ ከተማ ሸሽተው መግባታቸውን ነዋሪዎችና የቤጊ ከተማ ጸጥታ ኃላፊ ገልጸውልናል። በሶስት ጥይት ተመትቼ ቤጊ ሆስፒታል እገኛለሁ ያሉ ወይዘሮ አልካኔ ዶተር የተባሉ እናት በስልክ አነጋገሪያቸው ነበር። ደረሰ ያሉትን ለአሜሪካ ድምጽ ሲናገሩ ኢራብሪ ድርበና ኢራ ሰዲር ድርበ ሰባት ልጆች አሉኝ፣ ሶስት ሴትና አራት ወንድ ናቸው ያሉት እኚህ እናት ቅዳሜ ለሰልፍ የወጡ ሰዎች መደብደባቸውን በመቃወም ሁሉም የከተማው ሰው አደባባይ ወጥቶ ስለነበረ በተጨማሪም የአጎራባች የኦሮሚያ ክልል አስተዳዳሪዎች ከሀገር ሽማግሌ ጋር ሆነው መጥተዋል በመባሉ ልጆቼም ተጠራርተው ሲወጡ ምንም አላልኩም ነበር። ቆይቶ የተኩስ ድምጽ ስሰማ ልጆቼም ብዬ እየሮጥኩኝ ወደ ውጭ ወጣሁ። በዚህ መካከልም አንዲት ታጣቂ ሴት እየለመንኳት ሰዓት እያየኋት ሶስት ጊዜ ተኩሳ ሆዴን መታችኝ አሉ። ሌላ በአሁኑ ሰዓት እያስታመማቸው እንደሆነ የገለጸልን ዘመድ ነኝ ያለ ወጣት ስለ ሁኔታው ጠይቄው ነበር። እንግዲህ ወጣ ልጆች ያሉ መሀል እየፈለገች መጨረሻ አካባቢ ላይ ነው ተመታችው። እንግዲህ አሁን እንደውም ስትመታ ማለት ነው አይታለች። የመታችሁ ማለት ነው። የመታችሁን በልዩ ሀይል ነው የተመታችሁ። ከዛ ስትመታ ያው ሬ ኔሊጀንት ለጋ ነው ወጣ አትንችም፣ በምናቶች እናትለችም አትንችም እያለች እንዲህ ብላ መስራች ስትመታ እንግዲህ እዛው ወደቀች። ወደ እዛው አካባቢ ነበር የጤና ጣቢያ የኦንጎ ጤና ጣቢያ የሚባል እዛው ጤና ጣቢያ አስገባን። እዛ ጤና ጣቢያ ላይ ታይታ ባለሙያ ከዛ በኋላ ባለሙያ እንኳን እንዲያዩት ባለሙያዎቹን ራሱ ያባሩ ነበረ። ባለሙያ ሪሰርች ሲያደርጉ የመኪና አደጋ ነው ብላ በምል ባለሙያን ስመቱ ስመቱ ነበረ። በልዩ ኃይል ባለሙያ ሲመታ ነበረ። ባለሙያ ራሱ ምናውን ትቶ ጋውን አውልቆ

እና በሆስፒታል ያው ቀዶ ጥገና ተደረገላቸው። በሶስት ጊዜ እንደተመጡ ነው። ሆዳቸው ላይ መተመትት ውስጥ ያለው ጸጓራቸው እንዳ መተመታ ነው። ቀዶ ጥገና ከተደረገላቸው በኋላ ግን አሁን የተወሰነ ራሷን አውቃ አሁን ህዝብን ማናገር ጀምር ግን ማለት ነው። የቤጊ ከተማ ሆስፒታል ኃላፊዎችና ባለሙያዎችም ይህንን አረጋግጠዋል። ሌሎች ከከተማው ወተን ነው ያሉ ነዋሪዎች አነጋግሬ ነበር። እነሱም የሚናገሩት ተመሳሳይ ነው። ይህንኑ በተመለከተ የቤንሻንጉል ክልል የቶንጎ ከተማ ፖሊስ ኃላፊ ኮማንደር አልከድር አልሸሪፍን ሁኔታውን ጠይቂያቸዋለሁ። አስተባብለዋል። ይሁድ መሀል የተወሰነ በምንም ሳይታወቅ ያው ተወሰነ ሰላማዊ እንትን አደርጎ ነበረ ቅወት ትና የሆነ መብት ጥያቄ ነው። እነሱ አነጋግረን ያው ከተሞለቱ በኋላ ያው በጫጫታ እና በአንዳንድ ነገሮች ሲሄዱ ያው ወደ ቅጥታ ኃይል ሮጦ የመግባት እና ከውጭ ወደ ቅጥታ ኃይሎቹ መሳሪያ የመተኮስ ነበር እና ከዚያ ነው የተወሰነ ችግር እንትን የሆነ ከዚህ ውጭ ሌላ ብዙም ነገር የለም። አሁን ተረጋግተዋል፣ አካባቢው ምንም ችግር የለም። ተወሰነ ግለሰቦች ወደ ሌላ አካባቢ በራሳቸው ጊዜ ነው እንጂ ተረጋግተው የሚኖሩ አካባቢ ላይ አሉ። ሕይወት ያለፈ እስካሁን የለም እና ያው የተወሰነ ግለሰቦች የሚያወሩ ወሬዎች አሉ እንደዚህ ሆኗል በሌላ በኩል ነዋሪዎቹ ተጠልነንበታል ወዳሉት የቤጊ ከተማ ጸጥታ ኃላፊ አቶ ሀሮም በቀለ ጋር ደውዬ ነበር። የስልኩ ጥራትን ለማዳመጥ አስቸጋሪ ሲሆን አጠቃላይ ሐሳባቸው ቅዳሜ ዕለት የተደበደቡ ሰዎችን ሁኔታ ለመነጋገርና ሁኔታውን ለማብረድ አጎራባቸው የኦሮሚያ ክልል ያሉ የመንግስት ኃላፊዎችና የጸጥታ ሰዎች የሀገር ሽማግሌዎችን አሳትፈው ውይይት ተደርጎ ሲወጣ ከኋላችን በቤንሻንጉል ክልል የልዩ ፖሊስ የጸጥታ አባላት ተኩስ ተከ

በዚህም ሁለት ሰዎች ሕይወታቸው አልፈዋል። አርባ ሰዎች ቆስለዋል። ከነዚህ ውስጥ አስራ ሁለቱ ወደ ሌላ ሆስፒታል ሪፈር ተብለዋል። ሁለት ሺ የሚጠጉ ሰዎች ደግሞ እኛ ከተማ ተጠልለዋል ይላሉ። በሌላ በኩል ይህንን የቶንጎን ግጭት ተከትሎ በአሶሳ ከተማና በማምባሲ ተመሳሳይ ግጭት እንዳለ ነዋሪዎቹ ይናገራሉ። የተደራጁ ወጣቶች በዚህ ከተማ የምትገኙ የሌሎች ብሄር ተወላጆች በሙሉ ውጡልን በሚል በዱላ እያባረሩ ይገኛሉ። በአሁኑ ሰዓት በራችንን ዘግተን ቤት ውስጥ ነን ያለነው። ከተማው ጸጥረጭ ረጭ ብሏል። የፌዴራሉ ጣልቃ ገብነት ያስፈልገናል ብለዋል።